ሰላም ጤና ይስጥልኝ። ውድ የአገር ልጆች ዘወትር እሁድ በዚህ ሰዓት ወደ እናንተ የሚደርሰው ከምድር እስከ ህዋ መሰናዷችን እነሆ ተጀምረዋል። በዛሬው መሰናዷችን የመሬት ምልከታ ሳይንስና ቴክኖሎጂ ላይ ትኩረቱን ያደረገ መሰናዶ እናስደምጣችኋለን። ቆይታችሁን ከኤፍ ኤም አዲስ 97 ነጥብ 1 ከምድር እስከ ህዋ ሳምንታዊ መርሃ ግብር ጋር እንድታደርጉ በአክብሮት እንጋብዛለን። መልካም ቆይታ። የመሬት ምልከታ ሳተላይት ስለ ምድራችን ምህዋር መረጃ ለመሰብሰብ የተነደፈ መሳሪያ ነው። የምድርን ስርዓቶችና ሂደቶች እንድንረዳና እንድንከታተል የሚረዳ ነው። ሳተላይቶቹ የሚሰበስቡት መረጃዎች ወደ መሬት ጣቢያዎች የሚተላለፉ ሲሆን ይህም በተመራማሪዎች ተተንትኖ መረጃውን ለሚጠቀሙ አካላት እንዲደርስ ይደረጋል። ዶክተር ብርሃን ገሰሰ የመሬት ምልከታ ሳተላይት ምን እንደሆነ በአጠቃላይ ከሚሰጡት አገልግሎት አንጻር መነሻ በማድረግ ያብራሩልናል። ስሜ ዶክተር ብርሃን ገሰሰ እባላለሁ በስፔስ ሳይንስ እና ጆ ስፓሻል ኢንስቲትዩት መሪ ስራ አስፈጻሚ ነኝ። በዚሁ መሪ ስራ አስፈጻሚ ውስጥ ተመራማሪ ነኝ። ሳተላይቶች ሰው ሰራሽ መሬትን የሚዘሩ በህዋ ውስጥ የምናገኛቸው ሰው ሰራሽ ቁሶች ናቸው። እነዚህ ሳተላይቶች በሚሰጡት ጠቀሜታ በስድስት ክፍል ከፍለን ልናያቸው እንችላለን። የመጀመሪያው ቅድም እንደተባለው የመሬት ምልከታ ሳተላይት ነው። ዋና ዓላማው መሬት ላይ ያለን ነገር በሙሉ መረጃ በመውሰድ ከዛ በመሬት መቀበያ ጣቢያ አማካኝነት ያን የተወሰደ መረጃ ተቀብለን ለተለያየ አገልግሎት የምናውልበት ሂደት ነው። ይሄኛው የመሬት ምልከታ ሳተላይት ብለን እንጠራዋለን። ሁለተኛው የሳተላይት አይነት ኮሚኒኬሽን ሳተላይት ብለን የምንጠራው ለቴሌቪዥን ስርጭት፣ ለሬዲዮ ስርጭት፣ ለኢንተርኔት ሰርቪስ እና ለተለያዩ አገልግሎት የኮሚኒኬሽን አገልግሎቶች የምናውለው የሳተላይት ክፍል ነው። ኮሚኒኬሽን ሳተላይት ብለን እንጠራዋለን። ሁለተኛውን ክፍል። ሶስተኛው የሳተላይት ዘርፍ የአቅጣጫ ጠቋሚ ሳተላይቶች የሚባሉ አሉ። ምንድነው እነዚህ ሳተላይቶች ዋና አላማቸው ወደ ህዋ ከተላኩ በኋላ የሚልኩትን የራዲዮ ፍሪኩዌንሲ በመጠቀም መሬት ላይ አንድን ቦታ ፕሪሳይስ የምትገኝበትን ቦታ ማመላከት። የኬክሮስ ወይም ኬንትሮስ መስመሮችን ወይም ምን ማለት ነው የላቲቱድና የሎንጊቱድ መስመሮችን በመገኘት አንድ ቦታ በዚህ ኬክሮስ፣ በዚህ ኬንትሮስ ላይ ትገኛለች የሚለውን የመገኛ ቦታ ለማመላከት አገልግሎት የሚሰጡ ሳተላይቶች አሉ። እነዚህ አቅጣጫ ጠቋሚ ሳተላይቶች ብለን እንጠራቸዋለን። ሶስተኛው አራተኛው የሜትሮሎጂ ሳተላይቶች ብለን የምንጠራቸው ናቸው። እነዚህ ሳተላይቶች በዋናነት ተፈብርከው ወደዋ የሚላኩ የአየር ጸባይና የአየር ንብረት መረጃዎችን በመሰብሰብ ለእኛ ለተጠቃሚዎች ወደ መሬት የሚልኩበት ሂደት አለ። ስለዚህ የአየር ጸበይ የአየር ንብረት ደግሞ በውስጡ የሚይዛቸው ብዙ ክፍል ኤለመንቶች አሉ። ለምሳሌ ዝናብ አንዱ ነው። ሙቀት፣ የአየር ግፊት፣ ነፋስ የመሳሰሉ መረጃዎችን የምናገኘው ከነዚህ ሳተላይቶች ሶ እነዚህ ሳተላይቶች የሜትሮሎጂ ሳተላይቶች ተብለው ይጠራሉ። አምስተኛው የሳተላይት ዘርፍ የሚሊተሪ ሳተላይት ወይም ለውትድርና አገልግሎት የሚሰጡ ሳተላይቶች ናቸው። በተፈጥሯቸው ስፔሲፊክ ሚሽን ነው የሚኖራቸው ሰው እነዚህ ሳተላይቶች ደግሞ ለሚሊተሪ ሳይንስና ለውትድርና ዘርፍ አካባቢ የሀገርን ደህንነት ከማስጠበቅ አንጻር መረጃ በመውሰድ ለሚመለከተው አካል መረጃ የሚልኩ ሳተላይቶች ናቸው። ስድስተኛው የሳተላይት ክፍል አድቫንስድ ሳተላይት ሚሽን ብለን የምንጠራው በተለይም ደግሞ የህዋን ክፍል ዲፕ ስፔስ ብለን እንጠራዋለን። እኛ የላይኛውን የህዋ ክፍል ለመመራመር ለማወቅ በዚህ የህዋ ክፍል ውስጥ ያሉ እንቅስቃሴዎችን ለመረዳት የሚያስችል ሳተላይት ነው። መረጃ እየሰበሰበ ወደ መሬት መቀበያ ጣቢያ ያን መረጃ ይልካል። ያን መረጃ በመቀበል እየተነተን ህዋን የምናጠናበት ዘርፍ ነው እና በአጠቃላይ ሳተላይቶች እንግዲህ በሚሰጡት ጥቅም በስድስት ዘርፍ ተዋቅረው ነው የምናገኛቸው ማለት ነው። የመሬት ምልከታ ሳይንስ በተለያዩ መሣሪያዎች ላይ የተመሠረተ ሲሆን በዋናነት ሳተላይቶችና አውሮፕላኖችን በመጠቀም ስለ ምድር ገጽ፣ ከባቢ አየር፣ ውቅያኖሶችና ስለ ውስጠኛው የመሬት ክፍል መረጃዎችን የሚሰበስብ ሳይንስ ነው። ይህ ሳይንስ በምድር አካባቢ አየር፣ ውቅያኖሶች፣ መሬትና ሕይወት ባላቸው ፍጥረታት መካከል ስላለው ውስብስብ መስተጋብር ግንዛቤዎችን መፍጠር ያስችላል። በስፔስ ሳይንስና ጂኦስፓሻል ኢንስቲትዩት የሪሞት ሴንሰሪንግ መሪ የስራ አስፈጻሚና ተመራማሪ ዶክተር ብርሃን ገሰሰ የመሬት ምልከታ ሳይንስ ምን ማለት እንደሆነ በዚህ መልኩ ያስረዱናል። የመሬት ምልከታ ሳይንስ ምንድን ነው የሚለውን ስናይ ይሄ ሳይንስ እንደ ሌሎች ሳይንሶች የራሱ የሆነ የአጠናን ዘይቤ ያጠናን ስርዓት ያለው ሳይንስ ነው እና የሚያተኩረው መረጃ በመሰብሰብ ላይ ነው። ሰ መረጃዎችን የተለያዩ ካሜራዎችን በእኛ ቋንቋ ሴንሰር ብለን እንጠራቸዋለን። ካሜራዎችን በመጠቀም ከአየር ላይ ወደ መሬት በመመልከት እነዛን መረጃዎች በማሰባሰብ መረጃዎችን ለሚፈለገው አገልግሎትና ለሚፈለገው ጥቅም ለመዋል የሚያስችል የሳይንስ ዘርፍ ነው። ይሄ የሳይንስ ዘርፍ እንደ አጠቃላይ ሲታይ በሰባት ስርዓተ ውደቶች የሚከፈል የሳይንስ ዘርፍ ነው። የመጀመሪያው የኃይል ምንጭ ይፈልጋል። ወይም በእኛ ቋንቋ ራዲሽን ወይም ኤሌክትሮማግኔቲክ ስፔክትረም ብለን የምንጠራው የፀሐይን ጨረር በመጠቀም የኃይል ምንጭ መነሻው ፀሐይ ነች። ከዛ ከባቢ አየርን ያልፋል። ሁለተኛው ስርዓተ ውደት ነው። ከባቢ አየር ላይ በሚያልፍበት ጊዜ ከከባቢ አየር ጋር የሚያደርገው መስተጋብርም አለ። የተወሰነው ጨረር ከባቢ አየር ላይ የመዋጥ እድል ይኖረዋል ወይም ተመልሶ ወደ ሕዋ የመመለስ እድል ይኖረዋል። ያን ካለፈ በኋላ ደግሞ የተወሰነው የፀሐይ ጨረር መሬት ላይ ይደርሳል። ሶስተኛው ውህደት ይሄ የፀሐይ ጨረር ከመሬት ጋር የሚያደርገው መስተጋብር ነው። ሶ ከመሬት ጋር በሚያደርገው መስተጋብር ብዙ የተለያዩ አክቲቪቲዎች ይፈጠራሉ። ለምሳሌ የተወሰነው ተመልሶ ሪፍሌክትድ ይሆናል። የተወሰነው በተለያዩ መሬት ጋር በሚገኙ ጠጣር ፈሳሽና ጋዝ ነገሮች የመዋጥ ሂደት ይኖረዋል። ይሄ ሳይንስ ግን የሚያተኩረው ተመልሶ ከመሬት በተለያዩ አካላት ተንጸባርቆ የሚመለሰውን የፀሐይ ብርሃን ሊመዘግቡ የሚችሉ ካሜራዎች፣ ሳተላይቶች ጋር ይገጠማሉ። እነዚህ ካሜራዎች ያን ተመልሶ የሄደውን የፀሐይ ብርሃን ሪከርድ ያደርጉና ወደ ኢሜጅ ወይም ወደ መረጃነት ይቀይራሉ። እነዚህ ሳተላይቶች የተገጠሙ ካሜራዎች ሪከርድ ሲያደርጉ አራተኛው ስርዓተ ውህደት ብለን እንወስደዋለን። ከዛ ሪከርድ ካደረጉ በኋላ ደግሞ ወደ መሬት መልሰው ሰራተኞቻቸው ይልካሉ። በመሬት ላይ በተተከለ የመረጃ መቀበያ ጣቢያ አማካኝነት ያንን መረጃ እንቀበላለን። ይሄኛው አምስተኛው ውህደት ነው። ከተቀበልን በኋላ ስድስተኛው ስርዓተ ውህደቱ ያን መረጃ ማደራጀት፣ ከዛ የእርማት ስራ መስራት ስድስተኛው ውህደት ነው። ሶ ካደራጀን በኋላ እንተነትናለን። ከመረጃው ከተተነተነ በኋላ ለተለያዩ አገልግሎቶችና ጥቅሞች የሚውልበት ስርዓት አለ። ይህ ደግሞ ሰባተኛው ውህደት ነው እና አጠቃላይ የመሬት ምልከታ ሳይንስ ስንል እነ እነዚህን ሰባት ስርዓተ ውህደቶች ተከትሎ የሚፈጸም የሳይንስ ዘርፍ ነው። የመሬት ምልከታ ሳይንስ ወይም የመሬት ምልከታ ሳተላይት ሳይንስ ስንል የሳተላይቶችን ሂደት የምናጠናበት፣ የምንመራመርበት ሳተላይቶች ደግሞ ሲፈለሰፉ ምን አይነት ሂደት ምን አይነት ትግበራ ይኖራቸዋል የሚለውን ነገር ተከትለን የምናጠናበት ሳይንስ ነው። በአጠቃላይ ሰው የሚያተኩረው ሳተላይቶች ላይ ነው። ሳተላይቶች ምንድን ናቸው? ምን አይነት ኮምፖነንቶች ይኖራቸዋል? ሶ እነዛ ኮምፖነንቶች ደግሞ ከምን ይሰራሉ? እንዴት ይዋቀራሉ? ከተዋቀሩ በኋላ ወደ ህዋ እንዴት ሳተላይቱ ወደ ህዋ እንዴት ይላካል የሚለውን አጠቃላይ ያለውን ሂደት የምናጠናበት ሳይንስ ነው፣ የመሬት ምልከታ ሳተላይት ሳይንስ ነው። አያይዘውም ዶክተር ብርሃን ገሰሰ የመሬት ምልከታ ቴክኖሎጂ ምን እንደሆነ እንዲገልጸውታል። ሳይንስ ያለውን ነገር የምናቀነባበርበት ነው። ከሳይንሱ ተነስተን ደግሞ ወደ ቴክኖሎጂው እንሸጋገራለን። ስለዚህ የመሬት ምልከታ ሳተላይት ቴክኖሎጂ በምንልበት ጊዜ የመሬት ምልከታ ሳተላይቶችን ለመገንባት የምንከተለው የቴክኖሎጂ ሂደት ነው። በዘርፉ ሁለት መሰረታዊ ኮምፖነንት ሲኖሩታል። አንደኛው መሬት ላይ ያለ ወይም ግራውንድ ሴግመንት ብለን የምንጠራው ነው። ሁለተኛው ደግሞ ስፔስ ሴግመንት ብለን የምንጠራው መሬት ላይ ያለ የሳተላይት ቴክኖሎጂ ሂደት ስንል አንደኛ ሳተላይቱ በራሱ የሚፈበረክበት የሚገጣጠምበት ቴስት የሚደረግበት በኛ ወይም በእንግሊዘኛ ቋንቋ ኤአይቲ ብለን እንጠራዋለን። አሲምብሊ ኢንቴግሬሽን ን ቴስቲንግ ሴንተር ብለን የምንጠራው ማለት ነው። ሁለተኛው ደግሞ ይህን ሳተላይት ተሸክሞ ወደ ህዋ የሚወስድ ሮኬቶች ይኖሩናል። ሶ እነዛን ሮኬቶች የምናመርትበት አንድ ራሱን የቻለ የቴክኖሎጂ ሴንተር አለ። ሁለተኛው ኮምፖነንቱ ነው። ግራውንድ ሴግመንት ያለው ሶስተኛው ደግሞ ሳተላይቷን በሮኬቱ አማካኝነት ወደ ህዋ ለመላክ የምንጠቀምበት የማስወንጨፊያ ወይም የማመንጠቂያ ማዕከል ብለን የምንጠራው ነው። ይህም በራሱ ራሱን የቻለ ቴክኖሎጂ አለው። ሶ እንግዲህ ቴክኖሎጂው መሬት ላይ ያለው የሳተላይት ቴክኖሎጂ እነዚህን ሲይዝ ወደ ህዋ ክፍል ደግሞ ስንሄድ ወይም የስፔስ ሰግመንት ብለን የጠራ ነው። ሳተላይቷ ይህን ሁሉ ሂደት ካለፈች በኋላ ወደ ህዋ ከተላከች በኋላ ህዋ ላይ ያላትን እንቅስቃሴ በራሷ ሳተላይቷ ብዙ ነገሮች ነው የምትይዘው። ለምሳሌ ካሜራ ይኖራታል፣ አንቴና ይኖራታል፣ የኤነርጂ መቀቢያ ሲስተም፣ ኤሌክትሪካል ሲስተም ይኖራታል። እና ይሄ ሁሉ ነገር ተገጣጥሞ ነው አንድ ሳተላይቱ ነው የሚሄደው ከዛ ደግሞ ኦርቢት የሚባላል መዋር ይህን በአጠቃላይ ደግሞ የሚያጠና የሚዳስስ ስፔስ ሴግመንት የሚባል አንድ የቴክኖሎጂ ዘርፍ አለ። ስለዚህ የመሬት ምልከታ ሳተላይት ቴክኖሎጂ ስንል እነዚህን ሁለት ነገሮች የያዘ ሁለቱን በማዋቀር አንድ ሳተላይት ወደ ህዋ ከተላከች በኋላ ያንን የተላከችበትን ሚሽን የምታሟላበት ሂደት ተግባራዊ የሚያደርግ የቴክኖሎጂ ዘርፍ ይሆናል። የሳተላይት እድገት የሰው ልጅ የማይታወቀውን የመፈለግ ፍላጎት የፈጠረው አስደናቂ ማሳያ ነው። የሳተላይት ቴክኖሎጂ ስለ ምድር ያለንን ግንዛቤ አሳድጓል። የሳተላይት ቴክኖሎጂ ረዥምና አስደናቂ ጉዞ ያለው ሲሆን ስለ ምድርና ህዋ የማወቅ ጉጉትን ለማርካት አይነተኛ ሚና ተጫውቷል። በስፔስ ሳይንስና ጂኦስፓሻል ኢንስቲትዩት የሪሞት ሴንሰሪንግ መሪ ስራ አስፈጻሚና ተመራማሪ ዶክተር ብርሃን ገሰሰ የሳተላይት ታሪካዊ ዳራን እንዲህ አካፍለውናል። የሳተላይት ቴክኖሎጂ ወይም የሳተላይት የመሬት ምልከታ ሳተላይት ሳይንስ ወይም ቴክኖሎጂ መቼ ተጀመረ የሚለውን ታሪካዊ ዳራውን ስናይ እንግዲህ አንዳንድ ሰነዶች እንደሚያመለከቱት ከዛሬ 150 160 ዓመት በፊት በተለይም ደግሞ በ1880 ዎቹ አካባቢ የካሜራ ስርዓት ተግባር ላይ ከዋለበት ጊዜ ጀምሮ የተጀመረ እንደሆነ ያመላክታል። ስለዚህ ያኔ ካሜራ ኢንቨንት ሲደረግ ወይም ሲፈለሰፍ ማለት እንችላለን። ከዛ በኋላ ይሄ ካሜራ ባሎኖችን ወይም ፊኛዎችን በመጠቀም ወደ ህዋ በመላክ ያ ካሜራ ደግሞ ወደታች ወደ መሬት በመመልከት ያየውን ነገር መረጃ በመውሰድ ያን መረጃ ደግሞ ባለሙያዎች ተቀብለው በመተንተን ለተለያየ አገልግሎት ጥቅም ላይ ያውሉ የነበረበት ሂደት ነው እና ታሪካዊ ዳራውን ስናይ ከዛ የጀመረበት ሂደት ነው። በአብዛኛው እንግዲህ ጣሊያን አገር ላይ ይሄ ነገር እንደተጀመረ ሰነዶች ያመላክታሉ። ዘን ከጊዜ በኋላ በተለይም ደግሞ በሁለቱ ታላላቅ ዓለም ጦርነቶች በአንደኛ የዓለም ጦርነት እና በሁለተኛ የዓለም ጦርነት ካሜራዎች አውሮፕላኖች ላይ በመገጠም መረጃ የሚያሰባስቡበትና ያ መረጃ ደግሞ ለሚሊተሪ ሳይንስ ትልቅ ግብዓት ትልቅ መነሻ ሆኖ ሲያገለግል እንደነበረ፣ ይህም የራሱ አስተዋጽኦ ነበረው። ሶ ሂደት እያለ ሄደና በተለይም ደግሞ እንደ ፈረንጆቹ አቆጣጠር ነው፣ በ1957 ዓ.ም ሶቪየት ዩኒዮን የመጀመሪያዋን ሳተላይት ወደ ህዋ ስፑትኒክ ዋን ተብላ የምትጠራዋን ሳተላይት ወደ ህዋ ካመጠቀችበት ጊዜ ጀምሮ የመሬት ምልከታ ሳተላይት እድገት ቴክኖሎጂ በጣም እያደገ የመጣበትንና ይሄ አመት ደግሞ በጣም የዋና ለዚህ ሳይንስ ለዚህ ቴክኖሎጂ እድገት መምጣት ትልቅ መሰረት የተጣለበት ዓመተ ምሕረት እንደሆነ ነው የሚጠቀሰው። ስለዚህ ሶቪየት ህብረት እንግዲህ የመጀመሪያዋን ስፑትኒክ ሳተላይት ወደ ህዋ ከላከች በኋላ ሌሎች ሀገሮችም እንዲህ አይነት ነገርም አለው የሚል ጥያቄ እንደጠየቁ እና አሜሪካም ከዛ በመነሳት የራሳቸውን የህዋ ሳይንስ የምርምር ጣቢያ ለማደራጀት የሄዱበት ሂደት እንደነበረ በተለይም ደግሞ በፈረንጆች አቆጣጠር በ1958 ናሳ ወይም ናሽናል ኤሮኖቲክ ኤንድ ስፔስ አድሚኒስትሬሽን የሚባለውን የምርምር ጣቢያ አሜሪካ ያቋቋመችበት ካቋቋመች በኋላ ብዙ የህዋ ሳይንስ የምርምር ስራ የተሰራበት ሂደት እንደነበረ ሶ እነዚህ እንግዲህ ለመሬት ምልከታ ሳተላይት እድገት ወይም ቴክኖሎጂ ሳይንስና ቴክኖሎጂ እድገት ትልቅ መሰረት የጣሉበት ሂደት እንደነበረ ነው። ከዛ ደግሞ በዚያ ንጉ ወቅት በተለይም በ1969 አካባቢ አፖሎ ሚሽን ሰዎች ወደ ጨረቃ የተላኩበት የሳይንስ ፕሮግራም ተጀምሮ እንደነበር። ይሄ ሚሽን ደግሞ ያው ከመሬት ምልከታ ጋር መረጃ ዝሮ ዝሮ የስፔስ ሳይንስ እድገቱ መረጃን መውሰድ ነው። መሬት ላይ ያለ ወይም ከዋ ላይ ያለን መረጃ መውሰድ ነው። ሶ ያንን መረጃ በተገቢው መንገድ ለማግኘት እነዚህ ሚሽኖች በ1957፣ 58፣ 59፣ 60 አካባቢ የነበሩ ሚሽኖች ትልቅ አስተዋጽኦ እንደነበራቸው ታሪክ ይናገራል ማለት ነው። ሶ ይሄ በዚህ እንዳለ በተለይም አሜሪካ በ1960ዎቹ እና 1970ዎቹ መጀመሪያ ላይ የመሬት ምልከታ ሳተላይቶችን በመገንባት ወዳዋ የተላከበት ሂደት አለ። ለዚህም ትልቅ እንዳብነት የሚቆጠረው በ1972 ዓ ም የመጀመሪያዋን ላንድሳት ሳተላይት ወይም የመጀመሪያዋን የመሬት ምልከታ ሳተላይት ወዳዋ የላከችበት ጊዜ አለ። ከዚያ ጊዜ ጀምሮ ከፍተኛ የሆነ ለውጥ በሌሎች ሀገሮችም ወይም በሌሎች ሀገሮች የህዋ ሳይንስ ተመራማሪዎችም ፍላጎቱም፣ የቴክኖሎጂ ሽግግሩም፣ እውቀቱም እያደገ መጥቶ ሳይንሱ በዚህ መልክ እየዳበረና እያደገ የመጣበት ሂደት እንደነበረ ለማየት ይቻላል። ያን እያልን ሂደን እንግዲህ እኛም እንዳገር በተለይም በፈረንጆች አቆጣጠር በ2019 የመጀመሪያዋን የኢትዮጵያ የመሬት ምልከታ ሳተላይት ኢቲአርኤስኤስ ዋን ተብላ የምትጠራዋን ወደዋ ከቻይና መንግስት ጋር በመተባበር ወደዋ የላክንበት ሂደትና እንቅስቃሴ ነበር ማለት ነው። ዶክተር ብርሃን ገሰሰ ሀገራችን ኢትዮጵያ በሳተላይት ዙሪያ ያላትን ተሞክሮ ኢትዮጵያ እንደ አውሮፓውያን አቆጣጠር በ2019 ኢትረስ አንድ በማለት ወደ ህዋ የተላከችውን ሳተላይት መነሻ አድርገው ታሪኩን አጋርተውናል። እንግዲህ እኛም እንደ ሀገር በተለይም በፈረንጆች አቆጣጠር በ2019 የመጀመሪያዋን የኢትዮጵያ የመሬት ምልከታ ሳተላይት ኢቲአርኤስኤስ ዋን ተብላ የምትጠራዋን ወደዋ ከቻይና መንግስት ጋር በመተባበር ወደዋ የላክንበት ሂደትና እንቅስቃሴ ነበር ማለት ነው። እንግዲህ ጥቅሟን ከሶስት ነገር ማየት እንችላለን። አንደኛ ቴክኖሎጂውን እውን በማድረግ ኢትዮጵያም የዚህ ቴክኖሎጂ ባለቤት እንደምትሆን ትልቅ መሰረት የጣለ ፕሮግራም ነበረ። ሁለተኛ ይሄ ፕሮግራም ሲጀመር ብዙ የሰው ኃይል የአቅም ግንባታ ስራዎች የተሰሩበት፣ ኢንጂነሮቻችን የሳተላይት ቴክኖሎጂ ምንድን ነው፣ የሳተላይት ሳይንስ ምንድን ነው የሚለውን ነገር ተረድተው አንድርስታ እንዳድርገው ሳተላይቷ ከመጠቀች በኋላ በራሳችን የመቆጣጠሪያ ጣቢያ እንጦጦ ኦብዘርቫቶሪ በሚገኙ መቆጣጠሪያ ጣቢያ በመሆን ለሁለት ዓመት ሚሽኗን እስከምትጨርስ ድረስ ያንን ክትትል ያደርጉ ነበር። ይሄ በጣም ትልቅ በሰው ኃይል ግንባታ ዙሪያ ላይ ትልቅ መሰረት የጣለበት ሂደት ነው። ሁለተኛው ኮንትሪቢሽን ወይም መደላደል ብለን የምንወስደው ማለት ነው። በሶስተኛ ደረጃ እንደ ማንኛውም ሳተላይት ይቺ ሳተላይት መረጃ ትልቅ ነበር ያንን መረጃ በመቀበል ለተለያየ ጥቅምና ለተለያየ አገልግሎት ላይ የዋልንበት ሂደት አለ እና ከነዚህ ከሶስት መሰረታዊ ጠቀሜታዎች ልናያት እንችላለን። ይችን ሳተ የዕለቱ ከምድር እስከ ህዋ መሰናዷችን ያዳመጣችሁትን ይመስል ነበር። የዚህን ቀጣይ ክፍል እናስደምጣችኋለን። ፕሮግራሙን በማዘጋጀት በኩል ፍጹም ዓለም፣ በማቅረቡ ከእናንተ ጋር ቆይታ ያደረግኩት ደግሞ እኔ ሰብስቤ ኃይሉ ነኝ። ከሌሎች የኤፍኤም አዲስ 97 ነጥብ አንድ ዝግጅቶች ጋር መልካም ቆይታን እንመኛለን። እስከ ሳምንት ቸርን ሰንብት።